ዛሬም ለስምንተኛ ዙር የተገናኙት ኢህአዴግና አቅራቀፍ ፓርቲዎች ድርድሩ ከተሳታፊዎች በሚመረጥ ቋሚ ቡድን እንደሚመራ ከስምምነት ደረሱ ይላል። ድርድሩ ከፓርቲዎች ውጭ በሆነ ገለልተኛ አደራዳሪ እንዲመራ አጥብቀው ከጠየቁ ስድስቱ ፓርቲዎች አምስቱ ልዩነታቸው እንደያዙ ሀሳባቸውን በማሻሻላቸው ነው ከስምምነቱ የተደረሰው። ይህ በመሆኑም ባለፈው ሳምንታት ሲያጨቃጭቅ ከቆየው ዋነኛ ርዕስ መቋጫ አግኝቷል ይላል እስክንድር ፍሬው ተከታትሎታል። ገዢው ፓርቲና አገር አቀፍ ተቃዋሚ ፓርቲዎች የዛሬውን የቅድመ ድርድር ውይይት የጀመሩት ከአስራ አንድ ቀናት በፊት ካቆሙበት ጉዳይ በመነሳት ነው። መጋቢት ሀያ በተካሄደው በዚያ ውይይት ነበር ኢህአዴግ ድርድሩ በማን ይመራ በሚለው ጉዳይ ላይ የመጨረሻ አቋሙን የገለጸው። ድርድሩ በራሳቸው በተሳታፊ ፓርቲዎች መመራት እንዳለበት፣ ገለልተኛና ሶስተኛ ወገንም እንደማያስፈልግ ነበር በኢህአዴግ ተደራዳሪዎች የተብራራው። በዚህ ጉዳይ ላይ ያልተስማሙት ራሳቸውን ስድስቱ በማለት የሚጠሩት ፓርቲዎችም በቅድመ ድርድር ውይይቱ መቀጠል አለመቀጠላቸውን በስራ አስፈጻሚ ደረጃ ከሚያደርጉት ስብሰባ በኋላ እንደሚያሳውቁ ገልጸው ነበር። መያድ፣ ኢዴፓ፣ ሰማያዊ፣ ኢዴፓ ኢራፓና ሜባፓ ናቸው ፓርቲዎቹ። ከስድስቱ መካከል ሰማያዊ ፓርቲ ቅድመ ድርድር ውይይቱን ማቋረጡን ማስታወቁ ይታወሳል፤ በዛሬው ስብሰባም አልተገኘም። ሌሎቹ አምስት ፓርቲዎች ግን አቋማቸውን ማሻሻላቸውን ዛሬ ለገዢው ኢህአዴግና ለሌሎች ተቃዋሚ ፓርቲዎች ገልጸዋል። አሁንም ቢሆን ገለልተኛ አደራዳሪ መኖሩን እንደሚፈልጉና ይህ አቋማቸው በልዩነት እንዲያዝላቸው ፓርቲዎቹ አስታውቀዋል። ለሂደቱ መቀጠል ሲባል ግን ድርድሩ በራሳቸው በፓርቲዎቹ ይመራ የሚለውን አቋም ከማስተካከያ ጋር እንደሚቀበሉ አስረድተዋል። የእነዚህ ፓርቲዎች ማስተካከያ ድርድሩ በሁሉም ፓርቲዎች በዙርና በየተራ ከሚመራ ይልቅ ከፓርቲዎቹ የሚመረጥ ቋሚ አደራዳሪ እንዲኖር የሚጠይቅ ነው። ይህንን ማብራሪያ በማስቀደምም ነው አምስቱ ፓርቲዎች የዛሬውን ውይይት የተቀላቀሉት። በዚህ መንገድ አቋማቸውን ያሻሻሉበትን ምክንያት ካብራሩት አንዱ የመኢያድ ተቀዳሚ ምክትል ፕሬዚዳንት አቶ አሰፋ ሀብተ ወልድ ናቸው። ይህ ድርድራችን የሕዝብ አጀንዳ ነው ብለን እናምናለን። በፓርቲያችን ደረጃ ብቻ እንኳ ብናይ ብዙ አባላት ታስረውብናል። ትንሿ የእንቅስቃሴ ምህዳር በአስቸኳይ ጊዜ አዋጅ ተገድባ አንዳች የፖለቲካ ስራ ማከናወን አልቻልንም። በዚህና በእጅግ ብዙ ምክንያቶች ድርድሩ ያለ አንዳች ቅድመ ሁኔታ የሚመለከታቸውን ሁሉ አካቶ ወደ ዋናው አጀንዳ ገብተን መፍትሄዎች እንዲፋጠኑ የጋራ እድላችን በሆነች በአንዲት የጋራ ሀገራችን በኢትዮጵያ ስም በአክብሮት እንጠይቃለን። አምስቱ ፓርቲዎች የወሰዱት አቋም ሰጥቶ መቀበልን እንደሚያመለክት የተናገሩት መድረኩን የመሩት የኢህአዴግ ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። ባለፈው በተነጋገር ነው መሰረት ተነጋገራችሁ በመምጣታችሁ ምስጋና ማቅረብ እንፈልጋለን። በጣም ጥሩ አቋም ነው ብለን እንወስዳለን። በሰጥቶ መቀበሉ ኢህአዴግ ብዙ ነገር እየተውን የመጣ ነው። እናንተም አንድ ነገር መተዋችሁ ጥሩ ነው የሚል ሀሳብ አለን። እናም ላለፉት ሳምንታት ሲያከራክር የቆየው የድርድርና ክርክር አመራር የተሰኘው ክፍል ዛሬ ተቋጭቷል። ይህ ርዕስ የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በተሰኘው የቅድመ ድርድር ሰነድ ላይ ከሰፈሩት አንዱ ነው። የድርድሩን መሪዎች ተግባርና ኃላፊነት፣ የታዛቢዎችን ሚና፣ ስነ ምግባርንና ዲሲፕሊንን በመሳሰሉ በሰነዱ በሰፈሩ ተጨማሪ ርዕሶች ላይም ውይይት ተደርጓል፣ ከመግባባትም ተደርሷል። Lamir Kaɗin Mutsir Radio, Iskandar Fraiyo ka ade sababa. Iskandar Ruina Musa